ከአደጋው በህይወት ከተረፉት 41 የባህር ላይ ስደተኞች መካከል 23 ሶማሊያውያን፣ 11 ኢትዮጵያውያን፣ 6 ግብፃውያንና አንድ ሱዳናዊ ይገኙበታል ተብሏል። ምን ያህል ኢትዮጵያውያን ስደተኞች በአደጋው እንዳለቁ ግን በውል አልተነገረም። ባለፈው ሳምንት ቅዳሜ በሊቢያና ጣሊያን የባህር ክልል ትቀዝፍ በነበረች የንግድ መርከብ ታይተው በህይወት ከተረፉት ስደተኞች መካከል የተገኘው ሙአዝ መሐመድ ከኦሮሚያ ኢትዮጵያ እንደመጣ ለ ሮይተርስ የዜና ምንጭ ተናግሯል። በማህበራዊ የመገናኛ ዘርፎችና በኢንተርኔት የመረጃ መረቦች እንደሚነገረው ከሆነ በመርከቢት ውስጥ አደጋ የደረሰባቸው በርካታ ኢትዮጵያውያን የኦሮሚያ አካባቢዎች ተወላጆች ናቸው። እዚህ ጀርመን አገር በስደት መኖር ከጀመረ ስምንት ወራትን ያስቆጠረው ሐሰን አሊ አደም የታላቅ ወንድሙን መርዶ የተረዳው ግብፅ በስደት ከሚገኙ ጓደኞቹና ቤተሰቦቹ እንዲሁም ከፌስቡክ ነው ያው ፌስቡክ ላይም ተለቋል። ያው ጓደኞችም እዛ ግብጽ ላይ ምናምን አሉት። ያው እነሱም ነገሩ። ታላቂ ነው ከዲራዲ ይባላል እሱ ነው። እና ያው ጓደኞች ዛ የሰፈር ልጆች ምናምን ናቸው፣ ብዙ ናቸው የሞቱት። ምን ያህል ሰው ተሳፍሮ እንደነበር ኢትዮጵያዊ እንደነበር የነገሩህ ነገር አለ? አዎ የነገሩኝ ኢትዮጵያዊ ወደ ሁለት መቶ ሀምሳ እንወላለን ብሎ ነው የነገሩኝ። ከዛ ውስጥ ከሱ ማለት ያው እሱም ይገኘ ማለት ነው። በሁለት መርከብ ነው የወጡት። አንዱ ላይ ሁለት መቶ አርባ ሰው ነው ያለው ያኛው ላይ ሶስት መቶ ነው ያለው መሰለኝ። እና ያው ሁለቱ መርከብ ሲገናኝ ከዛ ከትንሹ ወደ ትልቁ ላይ እዛ ላይ የወጡት ከዛ በኋላ ትልቁ መርከብ ጫና ሲበዛበት ተሰበረ። ሁለት መቶ ሀምሳ ኢትዮጵያኖች ናቸው ብለው ካል ወንድም የሚገኝበታል የሰፈር ልጆችም ሌሎችስ፣ ከየት አካባቢ ናቸው የመጡት ልጆቹ? ያው ባሌ አለ ሀረራ አለ አርሲ፣ አወዳይ ምናምን የሚባሉ ውስጡ መካከል አሉት ብዙ አላርጌ ምናምን ነው። እንግዲህ አይዞን እግዚአብሔር ያጽናህ። ሌላ ምን ይባላል? አይዞ በርታ። እንግዲህ ምን ይደረግ። ስደተኞቹ ከ100 እስከ 200 የሚደርሱ ስደተኞችን በያዙ ቡድናት ተከፋፍለው በተለያዩ ጀልባዎች ጉዞ የጀመሩት ከሊቢያዋ ቶብሩክ ከተማ መሆኑን በሕይወት የተረፉት በተባበሩት መንግሥታት ድርጅት የስደተኞች መርጃ ከፍተኛ ኮሚሽነር ተናግሯል። እንደ ተባበሩት መንግሥታት ድርጅት ዘገባ ከሆነ ስደተኞቹ በህገወጥ ሰው አዘዋሪዎች ለሰዓታት ከተጓዙ በኋላ ባህሩ መሀል ቆማ የምጠብቃቸው ጀልባ ላይ ታጭቀው እንዲጫኑ ተገዷል። በሜዲትራኒያን ባህር ወደ አውሮፓ ለሚሻገሩ ስደተኞች መብት የሚሟገተው ኤጀንሲያ ሀበሻ የተባለው ድርጅት ኃላፊ አባ ሙሴ ዘራይ ከተረፉ ስደተኞች ባሰባሰቡት መረጃ መሰረት ስደተኞቹ ባራት የተለያዩ ጀልባዎች ነበር የተጓጓዙት። የየት አገር ስደተኞች እንደሆኑ ግን በውል ማወቅ አልተቻለም ብሏል። ከተለያየ ግሩፕ ስለነበሩ እርስ በርሳቸው አይተዋወቁም። ስለዚህ ማግኘት እንደነበረ ትንሽ አስቸጋሪ ነው። ግን ጠቅላላ በአራት የተለያዩ ጀልባ እንደዛ የተለያየ አደጋ እንዳጋጠማቸው ነው የተናገሩት። ላለፉት አስር ዓመታት ግድም በበጎ ተግባር የተሰማሩት አባ ሙሴ ከነበረው መጠነኛ የባህር ንፋስ ባሻገር ጀልባዋ ከአቅሟ በላይ ስደተኞቹን በመጫኗ መገልበጧን ተናግሯል። ስደተኞቹ ለሶስት ቀናት ያለ ምግብና ውሃ ባህር ላይ መጓዛቸውን አክሏል። በስዊድን አገር ነዋሪ የሆኑት ኤርትራዊቷ የስደተኞች መብት ተሟጋች ወይዘሪት ሜሮን ስጢፋኖስ በበኩላቸው ባሰባሰቡት መረጃ መሠረት አደጋ ከደረሰባቸው ስደተኞች መካከል እስካሁን ኤርትራውያን አሉበት የሚል መረጃ እንዳልደረሳቸው ተናግሯል። እስካሁን ባለን መረጃ መሰረት፣ ስደተኞቹ ኢትዮጵያውያን፣ ሶማሊያውያንና ግብፃውያን ናቸው ብሏል። ስደተኞቹ የመጡባቸው ሀገራትና አውሮጳውያን መንግስታትን ግን ወቅሷል። 368 ኤርትራውያን እና 8 ኢትዮጵያውያን በሰመጡበት የላምፔዱዛው እልቂት በሚያሳዝን መልኩ ከሁለቱም ሀገራት መንግስታት ምንም አስተያየት አልሰማሁም። አውሮጳውያንን በተመለከተ ይሄ ድንበርን ስትዘጋ የሚከሰት ነው። ያን ማድረግህ እንደውም ስደተኞችን ለበለጠ እልቂትና ተጨማሪ እንግልት ያጋልጣቸዋል፣ ፍልሰትን ሊያስቆም አይችልም። እንደ ጎርጎሪዮስ አቆጣጠር በ2015 ብቻ 3700 ስደተኞች ሜዲትራኒያን ባህር ሰጥመው አልቋል። ባለፉት አራት ወራት ደግሞ 761 ስደተኞች እዛው ባህር ላይ ሞቷል።